አምኒስቲ ኢንተርናሽናል የተባበሩት መንግስታትን የሰላም ጦር ኃላፊነታቸውን በአፍሪካ በሚገባ በደንብ አልተወጡትም ብሎ እነሱን በኃይለኛ ቃሉ ይተቻል። አያይዞም ይሄው ዘገባ ችግሩ አዲስ ሳይሆን የሰነበተው ብሎም ይወቅሳቸዋል። የተባበሩት መንግስታት የሰላም ጦር በመካከለኛው የአፍሪካ ሪፐብሊክ እስካሁን ድረስ ትልቅ አስተዋጽኦ አድርገዋል አሁንም እያደረገ ነው። ይህም መታወቅ አለበት። ያም ሆኖ ግን በቅርቡ እንደታየው ሲቪሉን ሕዝብ ከተፈጠረው ግጭትና ጦርነት ደህንነታቸውን ጠብቆ ከዛም ችግር ሊያድናቸው አልቻለም። ባለፉት በመስከረም ወር ጦሩ ይህን ባለማድረጉ ወደ ሰባ አምስት የሚጠጉ ሰዎች ሕይወታቸውን በግጭቱ ሳቢያ አጥተዋል። 4200 ሰዎች ከመንደራቸው ተፈናቅለው ወደ ሌላ ቦታ ተሰደዋል። ብዙ ሴቶችም ተደፍረዋል። ከአምስት መቶ የሚበልጡ እስረኞችም ከሁኒ ቤቱ አምልጠዋል። ወደፊት የሰላሙ ጦር በጊዜው በቦታው ተገኝቶ እርምጃ ካልወሰደ እንደዚህ አይነቱ ነገር ሊደጋገምም ይችላል። ይህን የሚሉት የድርጅቱ የአምነስቲ ኢንተርናሽናል ተጠሪ ሚስተር ስቲቭ ኮክበርን የሰላሙ ጦር በቂ መሳሪያ እንደሌለውና ይኸው ጦር ያሰለፋቸውም መለዮ ለባሾች ቁጥራቸው አነስተኛ እንደሆነ አከታትለው ለጣቢያችን ይህን ጉዳይ አንስተው ገልጸዋል። በመጀመሪያ ሚዛናዊ ፍርድ ለመስጠትና ሁኔታውን በደንብ ለመረዳት ከተፈለገ ያን ለሚያክል ትልቅ አገርና ስፍር ቁጥር የሌለውን የአገሪቱን ችግር ለመቆጣጠር እዚያ የተሰማሩት የወታደሮችና የፖሊሶች ቁጥር በጣም ትንሽ ነው። አሁን ደግሞ በዚሁ ችግር ላይ የፈረንሳይ ወታደሮች በዓመቱ መጨረሻ ላይ አገሪቱን ለቀን እንወጣለን ብለው ወስነዋል። ከፊሉ ዘማች ጦር በቂ ትጥቅና ከዛም በላይ በቂ የጦር ልምምድ እንኳን የለውም። በዛ ላይ አንዳንድ የሠራዊቱ አባሎችም የወር ደመዛቸውን እንኳን በዚህ ወር አላገኙም። በተደጋጋሚ በተባበሩት መንግሥታት ድርጅት የሰላም ጦር ላይ ከተለያዩ አቅጣጫዎች ዘገባው ወረድ ብሎ እንደጻፈው ባለፉት ጊዜያት በብዙ አጸያፊ ስራዎች ተከሶ ተወንጅሎም እንደነበር አስታውሰዋል። በኮንጎና በሌሎች አካባቢዎችም የሠራዊቱ አባሎች በገንዘብና በጉልበት ሴቶችን አስገድደው በዝሙት ሥራ ላይ ተሰማርተው እንደነበረም ጽሑፉ ጉዳዩን ሳይዘል እንደገና አንስተዋል። ይህ ሴቶችን አስገድደው እነሱን መገናኘት የሚለው የክስ ነጥብ ለዘማቹ ጦር ስምና ክብር ሲባል ብቻ ሳይሆን የተጎዱትን የተበደሉትን ሴቶች መብት ለማስጠበቅና እንደዚህ አይነቱ ድርጊትም ወደፊት ተመልሶ እንዳይደገም ለማገድ ከዛም በላይ ፍትሕን ለማስረገጥ መጣራት ያለበት ጉዳይ ነው። ይህም ማለት ተጠያቂዎቹ ለጥፋታቸው ኃላፊነቱን የግድ መቀበልም ይኖርባቸዋል። የተባበሩት መንግሥታት ድርጅት ከቃል አቀባዩ ከሚስተር ሽቴፋን ዱጃሪክ ኒውዮርክ ከተማ ላይ እንደተሰማው ሰሞኑን አምኒስቲ ኢንተርናሽናል ጠርዞት ያወጣው የትችት ዘገባን ጽሕፈት ቤቱ ጠቃሚ ነው ብሎ በደስታም ተቀብሎታል። እንደዚህ አይነቱ ዘገባም የሰላሙን ጦር ሥራና ዓላማ ለማሻሻልና ለማረም ወደፊት ይጠቅማል፣ ብሎም አስተያየቱን ቃል አቀባዩ አክሎበታል። ይልማይል ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ